ጥያቄ 18 ሰላትን የመተው ብይኑ ምንድን ነው? መልስ ሰላትን መተው ክህደት ነው። ነቢዩ ሰለላሁ አለይሂ ወሰለም እንዲህ ብለዋል፣ በእኛና በነሱ መካከል ያለው ቃል ኪዳን ሰላት ነው። በመሆኑም ሰላትን የተወሰው በእርግጥ ክዷል። ኢማሙ አሕመድና ትርሚዚይ እንዲሁም ሌሎችም ዘግበውታል።